ሰላም እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ኦርጋናይዜሽኖችን አይተናል ብዙ ኮሚኒቲ ስራዎችን ሰርተናል እና ከነሱ ላይ የወሰድኩት ነገር ምን ያህል ህዝቡን ኢንቮልቭ ማድረግ እንዳለብን ለህዝብ የሚሰራ ስራ ላይ ከህዝቡ እንደሆነ አይዲያው መምጣት ያለበት ህዝቡ የራሱ እንደሆነ ማሰብ እንዳለበት የምንሰራው ፕሮጀክት ወጣት አፍሪካውያን መሪዎች በየአመቱ የሚሰባሰቡበት የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ተካሂደዋል። ከዘንድሮው የጉባኤ ተሳታፊ ኢትዮጵያን ጋር አጭር ቆይታ አድርገናል። በምሽቱ ደም ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ያመራለው፣ የምስልና የድምፅ ቅንብሩን ኤልያስ አስማረ ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አፍሪካውያን መሪዎች በየአመቱ የሚሰባሰቡበት የማንዴላ ዋሽንግተን ጉብኝት ጉባኤ ዋሽንግተን ዲሲ ላይ ተካሂዷል። ይህ ጉባኤ በልዩ ውድድር ውስጥ አልፈው የተመረጡ ወጣቶች በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ለሳምንታት የሚዘልቅ የትምህርትና አመራር ስልጠናዎችን ከወሰዱ በኋላ የሚካሄድ የመደምደሚያ መድረክ ነው። ከዘንድሮው የጉባኤ ተሳታፊ ኢትዮጵያን ጋራ አጭር ቆይታ አድርገናል። በመቀጠል ይቀርባል። ወጣት አፍሪካዊ መሪዎችን በሚያስተሳስረው የማንዴላ ዋሽንግተን ጉድኝት ጉባኤ ላይ ካገኘናቸው ወጣቶች መካከል አንዷ ኢትዮጵያ ውስጥ በሕክምና ሙያ ላይ የተሰማራችው ዶክተር ህሊና የሀሳብ አስቻለው ናት። ዶክተር ህሊና በሀገሯ ኢትዮጵያ የመታከናውናቸው ህብረተሰብ አጋዥ ተግባራት ፋይዳቸው የላቀ መሆኑን የተመለከተው የመርሃ ግብሩ አሰናጅ ተቋም ወደ አንድ ሺህ ከሚጠጉት የዘንድሮ ተሳታፊዎች መካከል አንዱ አድርጎ መርጧታል። ስራዬ ጠቅላላ ሐኪም ነኝ እና ምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። እዛ የምሰራው የጽንስና ማህዛን ክፍል ውስጥ ነው። ከዛ በተጨማሪም አንዳንድ ቦታዎች ላይ እንደ ቮለንቲር ሰራለሁ። አንዱም ምንድን ነው በሴክሹአል ፕሮዳክቲቭ ሀዝ ነው የምሰራው። እሱ ላይ አንዳንዴ ቪዲዮዎችን የኔ ሀዝ አለ። የኔ ሀዝ ማለት ዲጂታል ፌምቴክ ካምፓኒ ነው። እዛ ላይ ቪዲዮዎችን ስክሪፕቶችን ፕሮቫይድ አደርጋለሁ እና ደግሞ አንዳንድ ከሰዎች የሚመጡ ጥያቄዎችን እመልሳለሁ ማለት ነው። ሌላ ደግሞ የአምላክ ልጆች ፋውንዴሽን የሚባል ፋውንዴሽን አለ። እሱ ምንድን ነው፣ ብዙ የሚሰሩበት ዘርፎች አሉ። ግን አንዱ የአምላክ ልጆች አራስ ቤት ይባላል። እሱ ለመጀመሪያው ስድስት ወር አንድ እናት ከልጇ ጋር ልጇን እያጠባች አዲስ እናት የአራስ ጊዜዋን ስድስቱን ወር እዛ ውስጥ እያቆየች? እንዲሁም የተለያዩ ድጋፎች፣ የስሞል ቢዝነስ ትሬኒንግ ሊሆን ይችላል። የተለያዩ ነገሮች እዛ ምንድ ማድረገው ለህጻናቶቹና ለእናቶቹ ሜዲካል ቼክአፕ ሰጣለሁ እና አንዳንድ ነገሮችን ምክር ሰጣለሁ ማለት ነው። ለስድስት ሳምንታት ያክል በቆየችበት የሉዚያና ስቴትስ ዩኒቨርሲቲ ውስጥ በአመራርና በህብረተሰባዊ የተሳትፎ ዘርፍ ላይ ልዩ ስልጠና እድል ያገኘችው ዶክተር ሄሊና በከፍተኛ ትምህርት ተቋም ውስጥ የነበራትን ቆይታ ጠቀሜታ እንዲህ ታስረዳለች። ሊደር ማለት ምን ማለት ነው የሚለውን ነገር በጣም አውቂበታለሁ። እኔ ምን አይነት ሊደር ነኝ? ምንድን ነው የኔ ስትሬንግዝ ና ዊክነስ የሚለውንም እንዳቀርጎኛል እዛ በመቆየቴ ኦርጋናይዜሽን ውስጥ ብገባ ምን አይነት ስትራክቸር ነው የምፈልገው? እኔ የምፈልገው ምን አይነት ስትራክቸር ነው የሚለውን አውቂበታለሁ። ሌላ ደግሞ በጣም ብዙ ኦርጋናይዜሽኖችን አይተናል፣ ብዙ ኮሚኒቲ ስራዎችን ሰርተናል እና ከነሱ ላይ የወሰድኩት ነገር ምን ያህል ህዝቡን ኢንቮልቭ ማድረግ እንዳለብን ለህዝብ የሚሰራ ስራ ላይ ከህዝቡ እንደሆነ አይዲያው መምጣት ያለበት ህዝቡ የራሱ እንደሆነ ማሰብ እንዳለበት የምንሰራው ፕሮጀክት። አንድ ሰው የሆነ ፕሮጀክት ሲሰራ ሄዶ ኦ እናንተን እነዚህን ለማሰልጠን ነው ቢላቸው ያ ሰው ለእነሱ ፋሚሊየር ስላልሆነ አክሰፕታንስ ሬቱ ቀስ ይቀንሳል። ስለዚህ እንዴት ነው ከህዝቡ ጀምረን የሆነ ፕሮብለምን ፈተን ተመልሰን ለህዝቡ ሪስፖንስ የምንሰጠው የሚለውን ነገር ነው የተማርኩበት። ለኔ በጣም ቫሊዩብል ነበረ። ከስልጠናው ጎን ለጎን ከሌሎች የአፍሪካውያን ወጣቶች ጋር ሀሳብ ለመለዋወጥ እድል ያገኘችው የዶክተር ህሊና የቤት ስራ ታዲያ ዩናይትድ ስቴትስ ውስጥ ያገኘችውን እውቀትና ልምድ ወደ ሀገሯ በምትመለስበት ጊዜ ለቁም ነገር ማብቃት ይሆናል። አንዱ ፕሮጀክት ምንድን ነው የሴክሹዋል ፕሮዳክቲቭ ሄልዝ እንትን ለመስጠት ነው ማለት ኤጁኬሽኑን ለመስጠት እስፔሻሊ ለወጣቶች ዩኒቨርሲቲ ውስጥ ላሉ ወጣቶች ይህንን ለመስጠት ነው ይህንን ኤጁኬሽን ለመስጠት ስለዚህ ዩኒቨርሲቲዎች ውስጥ እዛው ውስጥ ባሉበት እዛው ክፍላቸው ውስጥ ሆነው ብዙ ጊዜ ቅዳሜ ቅዳሜ ክፍት ነው የሚሆኑት እነሱን በመጠቀም ለእነሱ ምክሮችን ለመስጠት እንዲያውቁ ለማድረግ እና ያው ብዙ እንዴት አድርገው ናቪጌት እንደሚያደርጉ እነዚህ ነገሮች ለነሱ ለማሳየት ነው። በአሶሳ ዩኒቨርሲቲ ውስጥ የሕግ መምህር እንዲሁም የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ኃላፊ የሆነው ሰለሞን ኢቴንሳ ደግሞ ለሳምንታት በፔንሳልቬኒያ ግዛት ውስጥ በሚገኘው ድራክሰል ዩኒቨርሲቲ ቆይታ አድርገዋል። ስለነበረው ቆይታ ሀሳቡን አጋርቶናል። ሶኔ የተመደብኩት በሲቪክ ኢንጌጅመንት በሚባል ትራክ ነው። ሶ ሲቪክ ኤንጌጅመንት ቤዚካሊ ምንድን ነው እንዴት የተቋማት የመንግስት ተቋማት ከሲቪክ ማህበራት ጋር በጥምረት በመስራት የማህበረሰቡን ኑሮ ማሻሻል ይችላሉ የሚለው ነው። እና ሶ በቆይታዬ የአሜሪካ ተቋማት የሲቪክ ማህበራት እንዴት ከመንግስት ጋር በጥምረት እንደሚሰሩ በደንብ አይችዋለው የነበርኩበት ዩኒቨርሲቲ እንዴት ከማህበረሰቡ ጋር በጥምረት እየሰራ እንደሆነ ከዛም ባሻገር የተለያዩ ተቋማትን የማየት እድል አግኝተናል። እና ጥሩ ተሞክሮ ነው። ከዛም ባሻገር በክፍልም የምንማራቸው የአመራር ክህሎት የምናሳድግበት የሚሰጡ ክፍሎች ወይም ደግሞ ኮርሶች ነበሩ። እሱ ስንወስድ ነበረ። ጥሩ የአቅም ግንባታ ስልጠና ነው ብዬ ነው የማየው። አቤኔዘር ፈለቀ ኒውዮርክ በሚገኘው ሲራኩዝ ዩኒቨርሲቲ ውስጥ በሕዝብ አስተዳደር ዘርፍ ከበቁ ባለሙያዎች ስልጠና ሲያገኝ ቆየ። ሌላኛው ኢትዮጵያዊ ነው። በዩኒቨርሲቲው ከተመደቡት መካከል በአነቃቂ የአደባባይ ንግግር ውድድር ዘርፍም አሸናፊ ሆኗል። ንግግሩን ከማሸነፍም በላይ ሀገሬን ሪፕሬዘንት ማድረጌ በጣም ደስ ብሎኛል። ምክንያቱም ከኢትዮጵያ እኔ ብቻ ነበርኩ ይህንን ንግግር የኢግናይት ቶክ ያደረግኩት። ስለዚህ ያው ንግግሬ ፎከስ አድርጎ የነበረው እንደ ወጣት ጀኔሬሽን ራሳችን ነገሮችን በራሳችን እጅ ይዘን ስቴፕ አፕ ማድረግ እንዳለብን እና የሚያስፈልገውን ሳክሪፋይስ ማድረግ እንዳለብን ለውጥ ማምጣት ከፈለገ። ብዙ ጊዜ ቁጭ ብለን ብዙ ነገሮችን እንወቅሳለን፣ ግን ራሳችን ደግሞ እንደ ሊደር ስቴፕ አፕ አድርገን የራሳችን ደግሞ ኮንትሪቢሽን ማምጣት ስላለብን እዛ ላይ ፎከስ ያደረገ ነበር። ኢትዮጵያ ውስጥ በሕዝብ ግንኙነትና ልዩ ስልት አማካሪነት የሚያገለግለው አቤኒዘር ታላላቅ የአሜሪካ መሪዎች ሳይቀሩ በአንድ ወቅት ተማሪ የነበሩበት ከፍተኛ የትምህርት ተቋም ውስጥ ያሳለፋቸው ሳምንታት በነባር እውቀትና ልምዱ ላይ ስለጨመሩት መልካም ነገር ቀጣዩም ብሏል። በጣም ኮርስ አሰጣጡ ኦርጋናይዜሽኑ በጣም አይኔን የከፈቱ ናቸው። እስፔሻሊ ስለ ሊደርሺፕ ስናወራ ብዙ የሊደርሽፕ ብዙ ስኮፖች አሉት። አንደኛው ኤቲካል ሊደርሽፕ ነው So ethical leadership, like um, uh, governance, like uh, na policy, na analysis, and na decision making, like that. i ጥሩ ጥሩ የሆኑ ግብዓቶች አግኝቼበታለሁ ኮኔክሽንም ፈጥሬበታለሁ ዘንድሮው ዘንድሮው በመርሃ ግብር ውስጥ ከታቀፉ ከ20 በላይ ኢትዮጵያን መካከል አንዱ የሆነው አቤኒዘር የመጪ ዘመን ህልሙ በዘርፉ ውስጥ ለጥቅም የዋለው ዘመናዊ አሰራሮችን በተሰማራበት መስክ በሀገሩ ምድር ላይ መተግበር መሆኑን ነግሮናል አሁን ብዙ በአገር አቀፍ ደረጃ በመንግስት የሚተላለፉ ብዙ ፖሊሲዎች አሉ ግን እነዚህ ፖሊሲዎች እንደ ፖሊሲ አቀራረጻቸው ጠንካራ ቢሆኑ መሬት ላይ ግን ሲተገበሩ በጣም ብዙ ቻሌንጆች አሉ እንደሚታወቀው። ስለዚህ አንደኛው ትልቁ ደግሞ እሱ ከእነዚህ ይህን ፖሊሲ ለማስፈጸም የተመደቡ ባለድርሻ አካላት ጋር ያለው ግንኙነትና ያለው አሰራር ላይ ለውጦችን ማምጣት ያስፈልጋል ማለት ነው። ስለዚህ እንዴት ነው አንድን ነገር በተለይ ለህብረተሰቡ የሚጠቅም ፖሊሲ በሚወርድበት ጊዜ እንዴት ነው ቶሎ እና በቅንጅት በሁሉም የሀገሪቱ ክፍል እንዴት ነው ማስፈጸም የሚቻለው የሚለው ነበር የኔ ፎከስ ፕሮጀክት ማለት ነው። ስለዚህ እዛ ላይ ከሴርኪስ ዩኒቨርሲቲ የነበሩ በዚህ ላይ በጣም ብዙ ዓመት ልምድ ያላቸው ፕሮፌሰሮች ጋር ሜንቶር አድርገውኝ ከፎከስ ፕሮጀክቱ ላይ ሰርቻለሁ ማለት ነው። ስለዚህ ያንን ወደ አገሬ ስመለስ ባለሁበት ፊልድ እና በምሰራባቸው ድርጅቶች ላይ ይህንን ተግባራዊ አድርጌ የተሻለ ለውጥ ለማምጣት ነው ማስበው ማለት ነው። የማንዴላ ዋሽንግተን ፌሎውሺፕ ወይንም ጉድኝት ጉባኤ አስረኛ ዓመቱን ዘንድሮ ላይ የደፈነው እና በአሜሪካ ውጭ ጉዳይ መስሪያ ቤት ስር የተዘረጋው የወጣት አፍሪካውያን መሪዎች የትስስር ተነሳሽነት አካል ነው። በዚህ መርሃ ግብር ውስጥ በአካል ዩናይትድ ስቴትስ ተገኝተው ትምህርትና ስልጠና ከወሰዱ በሺዎች የሚቆጠሩ ወጣቶች በተጨማሪ ግማሽ ሚሊዮን በላይ አፍሪካውያን ወጣቶች በየቀጠናው ተዋቀሩ የትስስር መረቦች አማካኝነት ተጠቃሚ እንደሆኑ በመድረኩ ተወስቷል። በአሜሪካ ድምፅ ሀብታሙ ስዩም። የተባበሩት መንግስታት ድርጅት የቅርብ ጊዜያት አሃዛዊ መረጃዎች እንዳመለከቱት በማላዊ ከ15 በመቶ በላይ የሚሆኑት ዕድሜያቸው ከ18 ዓመት በታች የሆኑ ህጻናት አሳዳጊ አልባ ናቸው። ይህም በከፊል በኤች አይቪ ኤድስ የሚሞቱ ሰዎች ቁጥር በከፍተኛ ቁጥር በመጨመሩ ሲሆን ዞይ ፋውንዴሽን የተባለ ገባሪ ሰናይ ቡድን አደጋ የተጋለጡትን ህጻናት የወደፊት እጣ ለማቃናት ያለ መጥረት ይዘዋል። ችዌምባ ፓዳዌ በማላዊ ሌሎንጌ ከሚገኘው የንዶዲ መንደር ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል። ዞኢ በማላዊ ንንዶዳኤ መንደር ያለ ከመቶ በላይ ወላጅ አልባ ህጻናትና ሌሎች ለአደጋ ተጋላጭ የሆኑ ህጻናትን አስጠልሎ በመርዳት ላይ የሚገኝ ተቋም ነው። የ28 ዓመቷ መምህርት ሰሙዋኒ ችሊንጋ ከመደበኛ ስራዋ ባሻገር ህጻናትን ለመርዳት በማሰብ በሴት ልጇ ስም የሰየመችውን ድርጅት አቋቋመች። በርካታ ማደሪያ የሌላቸው ወላጅ አልባ ህጻናት የገጠማቸውን ችግር በማየት ነው ተቋሙን ያቋቋምኩት። በአጭሩም እነሱን ለመንከባከብና ፍላጎታቸውን ለማሟላት የታለመ ነው። ቺሊንካ አያይዛም ተቋሙ ህጻናቱ በኋለኛው የህይወት ዘመናቸው ለስኬት እንዲበቁ የሚያስፈልጓቸውን ነገሮች በመስጠት የሚያግዛቸው መሆኑን ታስረዳለች። ትምህርት፣ ምግብ፣ መጠለያ እንዲሁም መንፈሳቸውን የሚያበረታ እገዛ ብሎም እንደ እርሻ፣ የልብስ ስፌት፣ አናጺነትን የመሳሰሉ ሌሎች ሙያዎች እና ስልጠናዎችንም በመስጠት ላይ እንገኛለን። እንደ ኒዩማ ባንዳ ያሉ አንዳንድ የማህበረሰቡ አባላት የሆኑ መምህራንም በአሁኑ ወቅት ወላጅ አልባ ህጻናቱ በሚረዱበት በዚህ ትምህርት ቤት በመገኘት ነጻ የማስተማር አገልግሎት ይሰጣሉ። አብዛኞቹ እነዚህ ተማሪዎች ከዚህ ቀደም ትምህርት ቤት የመሄድ እድል ያላገኙ በመሆናቸው በዚህ እድል ተጠቃሚ ለመሆን ችለዋል። አብዛኞቹም የጎዳና ተዳዳሪ ህጻናት በመሆናቸው ለትምህርት ቤት የሚያውሉት ገንዘብ የሚያገኙበት መንገድ የላቸውም። በመሆኑም ይሄ ጥረት ግዙፍ አዎንታዊ ተጽዕኖ ሊያሳድር ችሏል። እናም አብዛኞቹ አሁን ወደ ትምህርት ቤት መሄድ ችለዋል። የ14 ዓመቷ ታዳጊ ጁዲት ዲዞንዚ በወላጅ አልባ ህጻናት ማቆያ ውስጥ ከሚገኙት ልጆች አንዷ ስትሆን ተቋሙ በህይወቷ ወሳኝ ለውጥ ማምጣቱን ትናገራለች። ካላ መጀመሪያ፣ የማርፍበት ቦታ አልነበረኝም፤ የሚንከባከበኝም አልነበረም። እናም ቴምዋንን ሳገኝ ህይወቴ በእጅጉ ተለወጠ። ለትምህርት ቤት የሚያስፈልገኝን ክፍያ ትከፍልልኛለች፣ ለኑሮ የሚያስፈልጉኝን በርካታ ነገሮችም ታሟላልኛለች። እንደ ማዳሊቶች ድሙ ባይሎ ያሉ የህጻናት መብት ተሟጋቾችን በበኩላቸው ተቋሙ የሚሰራውን ስራ ደግፈው ነገር ግን መንግስትም በፊናው እዚህ ውስጥ ሊጫወት የሚገባው ሚና አለ ይላሉ። ጥያቄው ዘላቂ መፍትሄ የማምጣት ጉዳይ ነው። ምክንያቱም እነዚህ መፍትሄ ለማምጣት የሚያግዙ ጥረቶች ዘላቂ መሆናቸውን የሚያረጋግጡ መመሪያዎች መስጠት ያለበት መንግስት በመሆኑ ነው። የትኛውም ድርጅት ይህንን ለማድረግ ከወሰንና በመጨረሻው የመዘጋት እጣ ከገጠመውም በመንግስትም ሆነ በአጠቃላይ በሀገሪቱ ላይ ችግር ሊፈጥር ይችላል። በማላዊ የሚገኙ አብዛኞቹ የህጻናት ማሳደጊያዎች የመንግስት እገዛ የሚሰጣቸው የግል ተቋማት ናቸው። እናም እንደ መንግስቱ ገለጣ የወላጅ አልባ ህጻናት ተንከባካቢ ተቋማቱን ስራ ከፍ ባለ ደረጃ ነው የሚመዝናቸው። ጀስቲን ሀሜራ የህጻናት ጉዳዮች መስሪያ ቤት ምክትል ዲሬክተር ናቸው። እንዲህ አይነት ህጻናትን የሚንከባከቡ ተቋማት የሚያስፈልጋቸውን የማህበራዊ ጉዳይ ሰራተኛ በመቅጠር ሚኒስትሩ አብዛኛውን ጊዜ ህጻናትን ለመንከባከብና ጥበቃ ለማድረግ የተሰማሩ ተቋማት እንዲኖራቸው የሚጠይቀውን ተግባር በቀላሉ መወጣት ይቻላቸዋል። ሽሊንጋ በበኩሏ እርሷን የመሰሉ በማላዊ ወላጅ አልባ ህጻናት የወደፊት ብሩህ ተስፋ ላይ የሚሰሩ ተቋማትና ወጥኖች በርክተው ማየት እንደምትመኝ ተናግራለች። በዩናይትድ ስቴትሱ ኤሮስፔስ ኩባንያና በደቡብ አፍሪካ የሳይንስ ተቋማት ትብብር የተዘጋጀ የጠፍር ምርምር መርሃ ግብር ኢትዮጵያ ውስጥ ተከናውኗል። ከዚህ ጋር የተያያዘውን ዘገባ ደግሞ ቆንጅታዬ ታሰማናለች። ከኢትዮጵያ ከናይጄሪያ፣ እና ከታንዛኒያ ትምህርት ቤቶች የተውጣጡ ወደ 300 የሚሆኑ ተማሪዎች ፓትዌይ ቱ ስፔስ የጠፈር ጎዳና በሚል ርዕስ በተዘጋጀ ለአምስት ወራት የዘለቀ የትምህርት መርሃ ግብር ተካፍለው ተመርቀዋል። ይህንን የጽንሰ ሀሳብና የተግባር ስልጠና ቅይጥ መርሃ ግብር ያዘጋጀው የቦይንግ ኩባንያ የአፍሪካ ስራ አስኪያጅ የሆኑት አቶ ሄኖክ ተፈራሻዋል በሰጡት ቃል አፍሪካ ውስጥ በሚካሄድ እንዲህ ያለ የጠፈር ምርምር ትምህርት ት መርሃ ግብር በመካፈሌ ኩራት ይሰማኛል ብለዋል። ይህ አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያና ታንዛኒያ ከመሳሰሉ የጠፍር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል። በመርሃ ግብሩ ከወንዶች እኩል ቁጥር ያላቸው ሴት ተማሪዎች እንዲካፈሉ የተደረገ መሆኑን የገለጡት የቦይንጉ የአፍሪካ ስራ አስኪያጅ ወደፊትም ይኸው አሰራር እንደሚቀጥል አመልክተዋል። በዚህ ዘርፍ የሚሳተፉ ሴት ተማሪዎች ቁጥር ከወንዶች በጅ ያነሰ በመሆኑ ሴት ተማሪዎችን በመርሃ ግብር ማሳተፍ በጣም አስፈላጊ ነው። ህሊና ሙሉጌታና ሌሎቹም በዚህ መርሃ ግብር የተካፈሉት ልጃገረዶች አብዝተው እንደወደዱት ገልጠው ሌላም መሰል እድል ለማግኘት እንደሚጓጉ አመልክተዋል። ከአሁን ቀደም በሌሎች ፕሮግራሞች ተካፍዬ ያውቃለሁ ያለችው ሊና ሙልጌታ፣ ነገር ግን እንደዚህኛው የወደድኩት የለም። ምክንያቱም በዚህ ፕሮግራም በንድፈ ሐሳብ ደረጃ ያገኘሁትን እውቀት ስራ ላይ እንዳውል ረድቶኛል ብላለች። በጠፈር ምህንድስና ዘርፍና በሌሎቹም የጠፈር ሳይንስ መስኮች ያለኝን እውቀት አዳብሮልኛል ስትልም አክላለች። ኢትዮጵያውያኑ ተማሪዎች ባለፈው ሐምሌ ሶስት ቀን ምረቃቸውን ያከበሩ ሲሆን ታንዛኒያውያኑ ና ናይጄሪያውያኑ ተማሪዎች ደግሞ የፊታችን ቅዳሜ ይመረቃሉ ተብሏል። ይህንን የትምህርት መርሃ ግብር የወጠነው በእንግሊዝኛ የመህጻር መጠሪያው ፋሴሳ የተባለው መጪዎቹ የአፍሪካ የጠፈር አሳሾች የሳይንስ የቴክኖሎጂ፣ የምህንድስና ና የሂሳብ አካዳሚ የተባለው የደቡብ አፍሪካ ተቋም ነው። ቦይንግ ና ፋሴሳ መርሃ ግብሩን በሌሎች የአፍሪካ ሀገሮች ችም ለማስፋፋት እቅድ እንዳላቸው ገልጸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ደግሞ በአካልም በኢንተርኔትም አማካኝነት ስልጠናውን ለመስጠት እቅድ እንዳለ አመልክተዋል። ቆንጅትና አመሰግናለሁ። ሙያሎጂ መሰረቱን በይነ ላይ ያደረገ የትምህርት ተቋም ነው። ተቋሙ ወጣቶች ቢያውቋቸው ያተርፍባቸዋል ያላቸውን ሙያዊ ክህሎቶች በቀልብ ሳቢ ምስሎች እያደራጀ ያቀርባል። ከዋና ስራ አስኪያጁ ጋር ያደረግነው ቆይታ በመቀጠል ይቀርባል። ከልጅነት የጀምሮ ሶፍትዌር ትልቅ ነበረኝ። ዲሻል ሰርቪስ ስራ አስኪያጅ ነኝ። ማዮሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያ ውጭ መሆን ይችላል። ነገር ግን በተለያዩ የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካልኩለም አዘጋጅተን ፕሮዲስ አርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ማዮሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው፣ ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ቪዲዮዎች አለ ራሳቸውንና ኳሊቲያቸውን ይጠብቋሉ። ጥሩ ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፔሪንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ። በንምናስባችን ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሙያሎጅ ዶት ኮም ይሰኛል። በጣም አመሰግናለሁ። ምስክር ይሄ ሙያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅተው የሚቀርቡበትን አውታር ለመመስረት ምክንያት የሆናቸው ጉዳይ ምንድን ነው የሚለውን እስቲ በመጀመር ያስረዳን። እንግዲህ ይህንን ስንጀምር አሁን ኦልሞስት አንድ ዓመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርስቲ እንደተመረቁ ግን ሪያሊቲ ወደድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪየንቴሽን ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይህ ነገር ያለው ሶፍትዌር ላይ ወይም ቴክኖሎጂ ላይ ብቻ አይደለም። ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራ ዓለሙ ሲገባ ይሄ ነገሮች እውቀት ያስፈልጉ ወይም ደግሞ ሪል እስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በስራ ዓለም የምናገኛቸው ኤክስፒሪያንሶች ትልቅ ናቸው ብለን አሰብን። ሶ ይናት ይህን ነገር ከሶፍትዌሩ ወጥ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ ከ250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ፣ በአማርኛ ወይም ኒ ቋንቋ ዳብ ተደርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምንድን ማንጀመረው አለን ሲስተሙ ሁሉም ላይ ባግራውንዳችን ነበር። እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጥን፣ ከነሱ ጋር ፕሮዳክሽን ሰራን፣ ዜን ለቀቅን ማለት ነው። የዚህን ሳት ላይ ማለት ብዙ ሰው ይህን ነገሮች በቀላሉ መጠቀም እንደሚችል ማየት ይችለናል ማለት ነው። ሙያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምራኖችን የምትመርጡበት መስፈርት አላችሁ ወይ? ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥራት ነው። ስለዚህ ከቀለም ትምህርቶች ውጭ በቀላሉ ሰዎች መማር የሚችሉት አንዳንዴ አስበ ነው ከሆነ ብዙዎቻችን ስራ ላይ ለምለም ላይ የምንሰራው ነገር ከተማርንበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠና ነው ሌላ ነው የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳ የምንሰራ ኤክስፔሪንስ የምናደጉ ግን ሌላ ነው ማለት ነው ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርልድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስራ ሁለት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንፃር አንጻር ደግሞ መምህራኖቹ አድኖቹ ሙያ ዶስኩም ላይም ገብተው ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት ከአስር ዓመት ኤክስፒሪየንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪየንሳቸውን ቼክ አድርገን ያመጣናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጀኔሬሽን እስፔሻሊ የእኛ ተጠቃሚዎች ወይም ደሞ የኛ ተማሪዎች፣ በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው። አብዛኛው ሰዎች እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርት ላይ ትኩረት የማንሰጠው ተመረቄ ምን ሆናለው፣ ተመረቄ ምን አድርጋለው፣ ማንን መስላለው የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ ይችላለው። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት ነውና የመረጥናባቸው ለማህበረሰቡ ኢንስፓይርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላቸው እና ለኔክስት ጀኔሬሽን ደግሞ መለወጥ የሚ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው፣ ወጣቶች የነሱ ከነሱ ኤክስፒሪንስ ተምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው። ይህንን የትምህርት አውታር የጀመራችሁት እንደሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ገና እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ? እንደ ትልቅ ተግዳሮት ባናይም፣ አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠበቅም። ያንም ለማድረግ ብዙ ትጋት ጠይቃል፣ ማስታወቂያ ይጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር፣ ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስ በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገናነን ማለት እንችላለን። እሱ ላይ እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሚኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ልከ በፊቱ ብለን እናስባለን። ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍላ መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ እየመጣን ያለው እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም ደግሞ አውቶሜትሪክ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያንን ነገር መጠቀም አልችልም፣ ያን ነገር አንደርስታንድ ወይም ደግሞ መረዳት አልችል የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅተዋል። ቀስ እያለን ደግሞ ወደ ተለያዩ ደግሞ ወደ ሰዎች ሊጠቀማቸው የሚችልባቸው ቋንቋዎች ደግሞ እንመጣለን ደግሞ የተወሰኑ ቪዲዮዎችን እኔም ተመልክች ያለው እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቸዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም? እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይ ደግሞ ለመስራት ብቁ አይደሉም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል። ተጨማሪ ማለት ስለዚህ ሞያሎጂ ደግሞ ምንድን የሚያስበው እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚለው ማለት ነው። ወጣቶች አሉ በየዓመቱ የምንሰማው ስምንት መቶ ዘጠኝ መቶ ሺህ ተማሪ ከአስራ ሁለተኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ደሞ ወይ ኮምፒውተር ደሞ አክሰስ ደግሞ ካለው በቀላለ በሞባይል የሆነው የተለያዩ እስኪሎችን ማግኘት ይችላል። በየዓመቱ የሚመረቁ ወይ ወደ አስራ ሁለተኛ ክፍል የሚገቡ አለ ከዩኒቨርሲቲ ደሞ የሚወጡ ሰዎች አሉ። እነሱም ሰዎች ተደራሽ ማድረግ ብንችል እንዲሁም ደግሞ ይህን ደግሞ ቴክኖሎጂ እንደመሆኑ መጠን አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ እስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት የማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው ስኪል ያላቸው ሰዎች በቀላሉ የእኛን ፕላትፎርም ተጠቅመው ማስተማር የማይችሉት? የትም ቦታ ልንሆን እንችላለን። አንደኛው ትኩረት ሰጥተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየው አንተን ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለን። ማለት በመጀመር ቋንቋ የሚያስተምረን ሰው ብናገኝ፣ ጎናችን ደግሞ አካባቢዎችን ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን። ለመጠየቅም እንትንላለን ማለት ነው። እዚህኛ ፕላናችን ወይም ደግሞ ወደ ኔክስት ደግሞ የምናስቡ ምንድነው ይህንን ነገሮችን በምን ለው አፍሪካ፣ አውሮፓ ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው። እጅግ በጣም አመሰግናለሁ። መስክር አዳነ፣ ሙያ ሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለህልማችሁ አጭር መግለጫ ስለሰጠን በእጅጉ አመሰግናለሁ። መልካም እድል ሁሉ ግጠማችሁ። እኔም አመሰግናለሁ በጣም አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስዩን በመስተንግዶ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል መልካም ምሽት ይሁንላችሁ